ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል። እንደምን አላችሁ የተወደዳችሁ የአድቬንቲስት ዓለም አቀፍ ሬዲዮ አድማጮች። ይህ ተስፋን ይዞ ወደ እናንተ የሚደርሰው ዓለም አቀፍ የአድቬንቲስት ሬዲዮ ነው። ዛሬም እንደተለመደው የዕለቱን የመጽሐፍ ቅዱስ ጥናትና የዕለቱም ልዩ ዝግጅት ይዘን ወደ እናንተ ደርሰናል። በሚኖረን ጊዜ እጅግ እንደምትባረኩ በማመን ወደ ዝግጅታችን እናመራለን። የዕለቱ የመጽሐፍ ቅዱስ ጥናት ታላቁ ተጋድሎ አዘጋጅ፣ ማርክ ሌ፣ ትርጉም ዘላለም አሳስ። ታላቁ ተጋድሎ የመጽሐፍ ቅዱስ መልእክት አቤት ጭብጥ ምንድን ነው ተብሎ ቢጠየቁ መልሶ ምን ይሆናል? ኢየሱስ፣ የድህንነት እቅድ፣ መስቀሉ ሶስቱም በትክክል መልስ መሆን ይችላሉ። ሆኖም እነዚህ ሶስት ወሳኝ ርዕሰ ጉዳዮች ሁሉን አቀፍ በሆነው ታላቁ ተጋድለው ይበልጥ ተገልጠዋል። ይህ ጭብጥ ከዘፍጥረት አንስቶ እስከ ራእይ ባሉት የመጽሐፍ ቅዱስ መልእክቶች በስፋት ተዋስተዋል። በዚህ የሩብ ዓመት የመጽሐፍ ቅዱስ ጥናታችን ይህን ወሳኝ የመጨረሻ ዘመን ርዕስ በየቀኑ አብረን እናጠናለን። በሚኖረን ጊዜ የእግዚአብሔር መንፈስ ያስተምረን ዘንድ ጸሎታችን ነው። ውድ አጥማሽ ተመልካቾቻችን እንደምን አላችሁ? እግዚአብሔርን ስለዚህ ጊዜ እጅግ አድርገን እናመሰግናለን። በዚህ ሩብ ዓመት ታላቁ ተጋድሎ በሚል ርዕስ ሰንበት ትምህርትን አብረን የምናጠና ይሆናል። በዚህ ሩብ ዓመት በተለየ ሁኔታ የምንነካው ርዕስ ታላቁ ተጋድሎ የሚል ይሆናል። ይህንን ውይይት የሚመራልን ወንድማችን ዘውዱ ሰብለወርቅ ይሆናል። ከዛ ደግሞ አብረን የምንወያየው ተወያዮች አንደኛው ወንድም ያዕቆብ አለሙ ነው። ከዛ ወንድም ጥበበ ስላሴ መንግስቱ አለ። ከዛ ደግሞ ወንድማችን ድሪባ ፈቃዱ ይሆናል። በጣም ለብዙዎች ጥያቄ የሆነን አንድን ሀሳብ ነው የምናነሳው። አፍቃሪ አምላክ በዙፋኑ ላይ አለ ወይ? ይህ ሁሉ ሲሆን እርሱ የት ነው? በእነዚህ መከራዎች ሁሉ ስናልፍ እግዚአብሔር እውነት ይወደናል ወይ የሚለውን ሀሳብ ለመመለስ ወይም ደግሞ ያለው ሁኔታ መጽሐፍ ቅዱስ በዚህ ዙሪያ ላይ ምን ይናገራል የሚለውን ነው የምንወያየው። ወደ ውይይቱ እንሄዳለን። ወንድማችን ዘውዱ ይቀጥላል። በጣም ጥሩ እናመሰግናለን። እንግዲህ አብራችሁን ሁልጊዜ ስለምትሆኑ ይህንንም የመጽሐፍ ቅዱስ ጥናት ስለምትከታተሉ ልናደፋፍራችሁ እንወዳለን። አሁን እንደተነሳው በዚህ የሩብ ዓመት የምንወያየው በታላቁ ተጋድሎ ወይም ታላቁ ውዝግብ፣ ታላቁ ተጋድሎ በሚለው ርዕስ ይህ የት እንደተጀመረ ምን እንደሆነ የዚህስ ተጋድሎ ውጤቶች ምን እንደሆኑና አሁንስ እንዴት እየተካሄደ እንዳለ በስተመጨረሻም ደግሞ እንዴት ነው አፈጻጸሙ የሚለውን አንስተን የምንወያይ ይሆናል። ዛሬ የምንዋየው የመግቢያውን ነው። እንግዲህ የመግቢያውን ሐሳብ የምናገርበት ጊዜ ነው። ዛሬ ርዕሱ ከጦርነቶች ሁሉ ጀርባ ያለው ጦርነት የሚል ርዕስ ተሰጥቶታል። ከጦርነቶች ሁሉ ጀርባ ያለው ጦርነት፣ እንደ ዋና ጥቅሳችን የተወሰደው ራእይ ምዕራፍ 12 ቁጥር 7ና 8 ላይ ይገኛል። ራእይ ምዕራፍ 12 ቁጥር 7ና 8 አነብዋለሁ። በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ይላል። እንግዲህ ይህ መቼ እንደተከሰተ ምን እንደሆነ ሀሳቡን ውይይት ውስጥ ገብተን እንነጋገራለን። ውይይቱን ከመጀመራችን በፊት ግን ጸሎት ማድረግ ይኖርብናል። የእግዚአብሔር መንፈስ ከመካከላችን ሆኖ በምናደርገው ውይይት ሁሉ እንዲመራን፣ አሁን ጸሎት እናድርጋለን ቅዱስ አባታችን እጅግ አድርገን እናመሰግንሃለን። መልካም የሆነው ቸርነትህ፣ ምሕረትህ ሁልጊዜ በእኛ ዙሪያ አለ። ይህንን እንድናስተውል እርዳን። ዛሬም ደግሞ የምናሳው ሀሳብ ይህ ታላቁ ተጋድሎ፣ ታላቁ ውዝግብ ለምን እንደተጀመረ፣ በምን ምክንያት እንደተጀመረ፣ ምክንያቱ ምን እንደሆነ፣ እኛስ ምን ማድረግ እንዳለብን፣ አፈጻጸሙም ምን እንደሚሆን ታስተምረናለህ። የበለጠ መማር እንድንችል ጆሮአችንን ከፍተን በዚህም ውጊያ ውስጥ ካንተ በኩል መቆም እንድንችል የአንተን ማንነት የአንተን ባህሪ ማወቅ እንድንችል እንድትረዳ እንለምንሃለን። የሚያዳምጡትን እኛም የምንወያየን ሁሉ መንፈስ ቅዱስ ከኛ ጋር በመሆን የሚያስተምረንና አእምሯችንን የሚገልጥልን እንዲሆን እንለምንሃለን። ጊዜ ሰዓቱን ተረከብ። በክርስቶስ ስም አሜን። እንግዲህ እንዳነሳውት ስለ ጦርነት ነው የምናወራው። ጦርነቱ ደግሞ ከጦርነቶች ሁሉ ጀርባ ያለ ጦርነት የሚል ርዕስ ተሰጥቶታል። ስለዚህ እንግዲህ የሚኖረው የመጀመሪያው ጥያቄ ይሄ ጦርነት ምንድን ነው ነው። ይሄ ጦርነት ምንድን ነው? ማናቸው ተዋጊዎቹ? የት ነው የተጀመረው? ለምን ተነሳ? እንዴትስ የተነሳበት ቦታ ሊነሳ ቻለ የሚለውን ጥያቄ አነሳለሁ ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድን ነው ይሄ ጦርነት እንግዲህ የመግቢያ ጥቅሳችንም የነገረን ይሄ ጦርነት ራይ ምዕራፍ 12 ላይ እንደሚነግረን በሰማይ የተጀመረ ጦርነት እንደሆነና በሰይጣንና ከዛ ደግሞ ሰይጣን ባመጸበት በእግዚአብሔር ላይ እንደሆነ ጦርነቱን እንመለከታለን። ግን ያው ብዙ ጥያቄዎችን ያነሳኸው የሚያስገርመው እንግዲህ ሰይጣን በጣም ፍጹም የሆነ በጣም ሰይጣን አልኩኝ፣ ሰማይ በጣም ፍጹም የሆነ ቦታ ነውና፣ እንዴት ነው በሰማይ ፍጹም በሆነ ቦታ ጦርነት ሊኖር የሚችል የሚለውም ያው ተያይዞ የሚነሳ ጥያቄ ይሆናል ጦርነቱ ይዘቱ ምንድን ነው ምንድን ነው ጦርነቱ ይሄ ጦርነት የመጀመሪያው ጦርነት ብለነዋል እንግዲህ በዋነኝነት በእግዚአብሔር ማንነትና በባህሪው ምንነት ላይ ያተኮረ ጦርነት ነው ይሄ ጦርነት እና መጀመሪያ በመጽሐፋችን በመጽሐፍ ቅዱሳችን መጀመሪያ እንዲሁም የሰው ልጅ ታሪክ መጀመሪያ ላይ በኢቨን በ በአዳም ና በሄዋን መካከል ከነሱ ጀምሮ ያለውን የመጀመሪያውን ውድቀት ስንመለከት የዚህ ውድቀት ዋነኛ አላማ ወይም ከመሰረቱ የእግዚአብሔር እውነተኛ ባህሪ አለመገለጡ ነው ምክንያቱም ሰይጣን ወደ ሴቲቱ መጥቶ የነገራት እግዚአብሔር እኮ እንደዚህ እንዳትሆኑ ስለሚፈልግ እርሱን እንድትመስሉ ስለማይፈልግ የሚል አይነት የእግዚአብሔርን ባህሪ ያነጣጠረ ነበር። የመጀመሪያው ክስና እውነት እግዚአብሔር ማን ነው? እውነት እግዚአብሔር እንደሚለው አፍቃሪ ነው ወይ? እውነት እግዚአብሔር እንደሚለው ለፍጥረታቱ የሚራራ እውነተኛ ፍቅር ያለው ፍትሐዊስ አምላክ ነው ወይ? የሚል ጥያቄ ቢያንስ በዚህ ምድር ከፍጥረት ጀምሮ አዳምና ሔዋን ከነበሩበት ጊዜ ጀምሮ እንደነበረ ማሰብ ይቻላል እና ይሄ ይሄ ግን ከዚህ አሁን ከእኛ ታሪክ ተነስተን ግን መናገር የምንችለው የእግዚአብሔር ባህሪ ላይ ጥያቄ እንደነበረ ነው። ወይም እግዚአብሔር እንዲህ ነው እኮ ተብሎ የተነገረን በእርግጥ ሰይጣን እግዚአብሔር እኮ እንዲህ እንዳትሆኑ ፈልጎ ነው ብሎ ያነሳው ሀሳብ በእርግጥ የእግዚአብሔርን ማንነት የሚወክል ነው ወይ እና ይሄን። እንግዲህ ከዚህ ቀድሞ የነበረ የነበረ ነው። እንግዲህ ይሄ እንግዲህ የሰው ልጅ የውድቀት ታሪክ ሲጀመር ነው። ግን ከዚህ ቀድሞ ይሄ ሀሳብ በአየር ላይ እንደነበረ የእግዚአብሔር እውነተኛ ባህሪ በሰይጣን በኩል የቀረበ እሱ እኮ እንዲህ ነው ወይም እንዲህ እንድታደረጉ ስላልፈለገ ነው የሚል አንድ ሀሳብ አለ። ከዛ ደግሞ እግዚአብሔር በእርግጥ የሆነውና ደግሞ በታሪክ ውስጥ ወደ በኋላ መተን የምናየው ለዓለማት ሁሉ የተገለጠ ደግሞ የእግዚአብሔር ባህሪ ያለና በዋነኝነት የእግዚአብሔር ማን ነው? ምንድን ነው? ባህሪውስ ምን ይመስላል? የሚለውን ሀሳብ የሚለው ሀሳብ በመሰረታዊነት ያለበት ጦርነት ነው። እንግዲህ ያነሳሹ በምድር ያለውን ነው። በብዛት ያነሳሹ ግን ከምድር በፊት ሰይጣን እንደመጣ ያው እንደፈተናቸው እናነባለን። ከምድር በፊት ግን ሌላ ቦታ ተከናውኗል ማለት ነው። ስለዚህ ስለ እሱ የመጀመሪያውን ጦርነት እንግዲህ ከጦርነቶች ሁሉ ጀርባ ያለው ጦርነት ብለነዋል። የመጀመሪያው ጦርነት የት ነው የተካሄደው? በምንስ ዙሪያ ነው እንግዲህ በእግዚአብሔር ባህሪ ነው። ግን ዝርዝሮችን ብናነሳቸው ጥሩ ነው። ላይ በተመሰረተ መነሻ ሀሳቡን ለማግኘት መጀመሪያ መሄድ ያለብን ወደ መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል የሚለው ሀሳብ ሊሆን ይገባል ብዬ አስባለሁ። እና ምንድነው ጦርነት ነው ያው አንተም ያልከው ቃሉን ያው ሰንበት ትምህርቱ ላይ የሚጠቀሰው እንደዛ ነው። ጦርነት ሲባል አሁን እንደምናየው አይነት ጦርነት አይደለም። አብዛኛው የሀሳብ ጦርነት ነው እንጂ ሳንጃ የተሞች ያለቁበት አይነት ክስክስ ያለበት አይነት ጦርነት አይደለም። እና ጉዳዩ የተጀመረው በሰማይ ነው መጽሐፍ ቅዱስ ለዚህ ስለዚህ ሲናገር በኢሳይያስ ምዕራፍ 14 ላይ ከቁጥር 12 ጀምሮ ሀሳቡን ይሰጣል በማና በማ መካከል ነው በእግዚአብሔር በእግዚአብሔርእና በሉሲፈር መካከል ጦርነቱ ወይም ግጭቱ የተፈጠረው ቁጥር 12 ላይ ኢሳያስ ምዕራፍ 14 አንተ የንጋብ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ ይላል ሰይጣን የተባለው በኋላ ነው መጀመሪያ ሉሲፈር ነበር የአጥቢያ የንጋት ኮከብ ተብሎ የሚጠራ ይሄ ሀያል የሆነ መልአክ በእግዚአብሔር ላይ አመፀ እና ጥያቄ ያቀረበ ያቀረበው ጥያቄ ምንድን ነው ስንል፣ ቁጥር አስራ ሁለት ወደ መጨረሻው ላይ ምን ይላል? አንተ በልብህ ይላል፣ በልቡ ነው መጀመሪያ ይሄ ሀሳብ የገባው። ምን አለ ወደ ሰማይ አድርጋለሁ? እኔ ማለት ነው ዙፋኔን ከእግዚአብሔር ከዋክብት ከመላእክት ማለት ነው በላይ ከፍ ከፍ አደርጋለሁ። በሰሜን የእግዚአብሔር ዙፋን ባለበት ማለት ነው ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ። ይሄ ነው እንግዲህ አንዱ በእግዚአብሔር ላይ አመፅ ነው ያስነሳው እግዚአብሔርን። በኋላ በወንጌል ላይ ጌታ ኢየሱስ ይህንንም ተናግሮታል። በእግዚአብሔር ላይ አመፅን አስነስቶ ወይም እግዚአብሔርን አጥፍቶ በዙፋኑ ላይ ተቀምጦ ዩኒቨርስን መምራት ፈለገ። ይሄን በልቡ አሰበና በተግባር ፈጸመው። በዚህ ምክንያት በእግዚአብሔር እና በሉሲፈር መካከል የተፈጠረው ይህ ጉዳይ ወደ ክፍፍል አመጣ። ያን እንግዲህ ያው በኋላ የምናየው ይሆናል። ራእይ 12 ላይ እንደሚናገረን የተወሰኑት መላእክት አንድ ሶስተኛ ሲሶ የሚባሉት ይህንን ሀሳብ ገዙት፣ ሸጠላቸው። ሕዝቅኤል 28 ላይ ነጋዴ እንደነበር ይናገራል። ሀሳቡን ሸጠላቸው፣ ገዙት፣ አብረውት ከሱ ጋር ተሰለፉ። በዚህ ምክንያት ታላቁ ውዝግብ ወይም ታላቁ ተጋድሎ የምንለው ተጀመረ ማለት ነው። እዚህ ላይ አንድ ሁለት ነገር ለመጨመር ያህል እግዚአብሔር ፈጣሪ መሆኑን የማያውቅ የለም። በምድር ከመፈጠረዋ በፊት በሰማይ ማለት ነው። ስለዚህ እሱ አይደለም ፈጣሪ የሚል አይደለም ጥያቄው ማለት ነው። በሁለተኛ ደረጃ የኃይል ግጭት ቢኖር ማን ነው የሚያሸንፈው የሚለውም ላይ አይደለም ጥያቄው። በኋላ ሉሲፈር ይህንን ጦርነት አስነስቶ ከወደቀ በኋላ የተሰጠውን ስም ስናይ ስሙ ሰይጣን ነው። ሰይጣን ወይም በግሪክ ዲያብሎስ፣ ሰይጣን በእብራይስጥ ነው። ሁለቱም ከሳሽ ማለት ናቸው። ከሳሽ ማለት እንጂ አላደል ቦምብ የሚጥል ወይም ጦር ይዞ የሚዞር አይደለም የስሙ ትርጉም እራሱ ስለዚህ ልዩነቱ ወይም ግጭቱ በምክንያት ላይ እየተመሰረተ ነው ማለት ነው። ክስ አንድ ሰው ሲከስ እንደተባለው የሀሳብ ልዩነት ስላለው ይሄ ነገር መሆን የነበረበት ወይም መሆን ያለበት በሌላ መንገድ ነው የሚል ተጻራሪ ሀሳብ ይዞ የተሻለ ነገር ወይም የጎደለ ነገር አለ ብሎ ነው አንድ ሰው ክስ ይዞ የሚቀርበው ማለት ነው። እና በዛ መንገድ ስናየው እንግዲህ መጀመሪያ ከሱ በምን መንገድ ነው ሊመጣ የሚችለው የሚለውን ካየን እግዚአብሔር ከፍጥረታትን ከፈጠረ በኋላ ለመኖር ለመቆየት መደረግ ያለባቸው ነገሮች አሉ። የእግዚአብሔር ህግጋት ናቸው እነዚያ። እነዚህ ህግጋት ምንድን ናቸው የሚለው ላይም ያጠነጠነ ነው ጉዳዩ። ይህ ማለት እኔ አሁን ዝም ብዬ ህግ ማውጣት እችላለሁ ቤቴ ውስጥ ልጆቼ በልጆች አካባቢ እንዲ እንዲ እንዲህ አይነት ነገር ብታደርጉ ይሄ አይነት ቅጣት ይከተላቸዋል ብዬ መናገር እችላለሁ። ያንን ህግ ሳወጣ እኔ ግን በተለይ በምክንያት ላይ ያልተመሰረተ ከሆነ የህጉ መነሻ የእኔ ስልጣንና የእኔ ጉልበት ነው ማለት ነው። ጥያቄው አሁን እግዚአብሔር ለመኖር አስፈላጊ ናቸው ብሎ ያስቀመጣቸው ህጎች እውነት መሰረታዊ ናቸው ወይስ ከሱ ስልጣንና ከሱ የመመለክ ፍላጎት ከሱ የበላይነት ጋር የተያዙ ናቸው የሚለው ነገር ነው እግዚአብሔር የሚለው ለመኖር በህይወት ለመቆየት የሚኬድበት አንድ መንገድ አለ ነው የሚለው ዲያብሎስ ደግሞ የግድ አንድ መንገድ ነው የሚለውን አንስማማም በሌላ እንደውም የተሻለ መንገድ አለ የሚል ሀሳብ ነው እያቀረበ ያለው ያንን ደግሞ በሀይል ማሳየት አይቻልም ነገሮች የራሳቸውን መስመር ይዘው ሲሄዱ ግልጽ እየሆነ ይሄዳል ማለት ነው ስለዚህ በአጭር ንግግር የጦርነቱ መነሻ ወይም የክሱ መነሻ አሁን እንዳነሳው ልንለው እንችላለን ጭብጡ ምንድን ነው ብለን ልናስቀምጥ እንችላለን ጭብጡ ከእግዚአብሔር የተለየ መንገድ እኔ አውቃለሁ ከእግዚአብሔር የተለየ መንገድ አለ እሱን እንሞክረው የሚል ነው ጭብጡ ማለት እንችላለን ትስማማላችሁ ህይወትን ያለ እግዚአብሔር መኖር እንችላለን። ያለ እግዚአብሔር ሌላ መንገድ አለ ብለን ማስቀመጥ እንችላለን። ልክ እንደሚለው እሱ እንደሚለው ብቸኛ መንገድ፣ ብቸኛ አፍቃሪ፣ ብቸኛ የህይወት ምንጭ አይደለም ያለ ሌላ መንገድ አለ። ጥሩ። እና ስልጣንም የስልጣንም ጥያቄ አንስተዋል። ቅድም ያነበብኩት ጥቅስ ላይ እኔ ነኝ ገዢ መሆን ያለብኝ፣ በዙፋን ላይ መቀመጥ ያለብኝ እኔ ነኝ የሚልም ጥያቄዎችን አንስቷል። ኢሳያስ አስራ አራት ላይ ያንን በግልጽ ይነግረናል። እሱ ጥያቄ እኮ አሁን ከምንለውም ጋር እኮ ይያዛል። የእኔ ሀሳብ ይገዝፋል ወይም የእኔ ሀሳብ ይተልቃል። እሱ ሀሳብ ያስኬድ። ቅድም ስለ ጦርነቱ ግን የተነሳ ሀሳብ ላይ አሁን ራይ ምዕራፍ አስራ ሁለት ላይ ነው እንግዲህ በሰማይ ሰልፍ ሆነ ብሎ ያንን ጦርነት የሚነግረን እና ስለ ጦርነቱ ይዘት ስንመለከት ሁለቱም ወገኖች የሚጠቀሙት የጦርነት መንገዶች አሉ፣ ወይም ደግሞ ለዛ ጦርነት የሚጠቀሙበት መሳሪያዎች አሉና እዛው ራእይ ምዕራፍ አስራ ሁለት ላይ ከላይ ጀምሮ ገና ስናነብ ምን ይላል? ቁጥር አራት ላይ እንደዚህ ይላል ፣ እነሆም ታላቅ ቀይ ዘንዶ ሰባት ራሶችና አስር ቀንዶች ነበሩት፣ በራሶቹም ላይ ሰባት ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል እና እንግዲህ ሰይጣን መጀመሪያ ሉሲፈር የነበረው የንጋት ኮከብ የነበረው ሰይጣን የሸጠው ሀሳብ አንድ ሶስተኛ የሚሆኑት መላእክት ያንን ሀሳብ ገዝተውታል እና በዛ ራሱ በሰማይ ያ ሁሉ መላእክት ፍጹም የነበሩት መላእክት ያንን ሀሳብ ገዝተውታል እና እንዲያውም አንድ የገረመኝ ይሄንን ሀሳብ ሳጠና ጅራቱም በሰማይ የነበሩትን ሲሶውን እየሳበው ወረደ ይላል ና ይሄ ጅራት የሚለው በስዕል በምን እንደምናየው ጅራት ሳይሆን መጽሐፍ ቅዱሳችን ላይ ኢሳያስ ምዕራፍ 9 ቁጥር 15 ላይ ስናነብ እንደዚህ ይላል። ሽማግሌውና ከበርቴው እርሱ ራስ ነው፣ በሐሰትም የሚያስተምር ነብይ እርሱ ጅራት ነው ብሎ ያስቀምጣልና ይሄ የስህተት ትምህርትን፣ ሀሰትን ነው ጅራት እያለ ያለው። እና በዛ በስህተት ትምህርቱ ነው አስቶ ሲሶውን የጣላቸው። ከዛ ሲቀጥል እንደገና ወደ ታችም ስንመለከት ሰይጣን የተባለው ያ የመጀመሪያው ዘንዶ የተባለው የሚጠቀመውን መሳሪያ እናገኛለን። ቅድም እንደተነሳው ከሳሽ ነው፣ ወንድሞችን የሚከስ ይላል እና ቁጥር ዘጠኝ ላይ ዓለምን ሁሉ የሚያስተው ዲያቢሎስ ሰይጣን የሚባለው ታላቁ ዘንዶ ይሏል። ከዛ ደግሞ ቁጥር 11 ላይ የወንድሞች ከሳሽ የሆነው ይላልና እንግዲህ ሰይጣን በዚህ ጦርነት ውስጥ የሚጠቀማቸው መሳሪያዎች እነዚህ ናቸው። ማሳት ማሳት ማለት ይሄ የስህተት ትምህርት ወይም ማታለል ወይም ዲሴፕሽን እንግዲህ ማታለል ነው አደለ? ስለዚህ ማታለል፣ ከዛ ደግሞ መክሰስ፣ ክስ በእግዚአብሔርም ላይ እንደዚሁም በሰዎች ላይ ሲቀጥል፣ ደግሞ ኃይልም ያለውን መሳሪያ ሁል ይጠቀማል። በተቃራኒ ደግሞ እግዚአብሔር የሚጠቀመው መሳሪያ አለ። እዚህ ራእይ ምዕራፍ 12 ላይ ስንመለከት ከስር ምን ይላል? ቁጥር 11 ላይ እነርሱም ይላል ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም ይላል። በእግዚአብሔር ወገን ያሉት ማለት ነው እና እግዚአብሔርም ድል የነሳው ከደሙ የተነሳ ይላል ና በክርስቶም ከበጉ ደም የተነሳ ነው። ና የሚያስገርም ነው። እግዚአብሔር የተጠቀመው ደግሞ በሌላ ወገን ራስን ዝቅ የሚያደረግ ራስን እስከ ሞት ድረስ አሳልፎ የሚሰጥ መንገድ እና የምስክራቸው ቃል ራስን መስዋዕት የሚያደረግ በሱ ድል እንዳደረገ እና ማንነቱን የሚያሳየው በሱ እንደሆነ ይህም ጦርነቱ ምን አይነት ጦርነት እንደሆነ ሁለቱም ወገኖች የሚጠቀሙት መሳሪያዎች ይነግሩናል። አንድ የምናስተውለው ነገር ይሄ ጦርነት ዘላለማዊ አይደለም። ማለት ከድሮ ከመጀመሪያው በቃ ከእግዚአብሔር ጋር አብሮ ያለ ማለት መኖርን የሚያውቀው እግዚአብሔር ነው እና እግዚአብሔር እንግዲህ ከድሮ ከዘላለማዊ ወደ ኋላም ወደፊትም የሚቀጥል አይደለም። የጀመረ የተጠነሰሰ ነገር ነው፣ ደግሞ ምላሽ ያለውና ነው የሚያበቃም ነገር ነው። አሁን መሀል ላይ እንሆን ይሆናል ወይም የቱ ጋር እንዳለ ዲስከስ እንወያይ ይሆናል፣ ግን መጀመሪያና መጨረሻ ያለው ነገር ነው። ዘላለማዊ የሆነ ድሮም የነበረ ወደፊትም የሚቀጥል አይነት አይደለም። መጀመሪያ አለው መጨረሻም አለው። ስለዚህ አሁን አንቺ ያነሳሽው ሀሳብ እኔ የሚቀጥለው የነበረው ጥያቄ ነው። ጣልቃ ገብ የሚለው ቃል ይገልጸዋል። በዓለማት ላይ ድንገት ጣልቃ የገባ ኃጢአትም እንዲከሰት የኃጢአትም መነሻ የሆነ ጣልቃ ገብ የሆነ ጉዳይ ነው። ስለዚህ አሁን እንግዲህ የማነሳው ብዙ ጊዜ እኛ በምንኖርበት በዚች ምድር የሚገለጽ ያለ ጨለማ ብርሃን የለም፣ ያለ ክፋት መልካምነት የለም፣ ሁሉም በንጽጽር ነው የሚል በተለይ ወደ ምስራቅ ያለው አስተሳሰቦችና እምነቶች እንደዚህ ነጭና ጥቁር እንደዚህ በክብ የሚታዩ አሉ። ስለዚህ ይሄ ሁሉ አስተሳሰብ ምንጩ ከዚህ ጦርነት ጋር ተያያዥ ነው ወይ? ነው አሁን ጥያቄ። እና ብዙ ጊዜ ስለ ጦርነቱም ወይም ስለ ሰይጣን ክፋትም ስናስብ የምናስበው ምንድን ነው? የሚገል የሚያጠፋ ብቻ እንጂ የክፋትና የመልካምነት ቅልቅል የሚለውን አናስበው። ስለዚህ ይሄንን እንዴት ታዩታላችሁ? እና ይሄ ሀሳብ እንግዲህ የተሻለ መንገድ የተባለው እሱ አይደለ እንግዲህ የተሻለ መንገድ አለኝ ብሎ የመጣው እና ብታብራሩት እፈልጋለሁ፣ ይሄንን ሀሳብ ምክንያቱም በጣም አስፈላጊ ሀሳብ ነው ይሄ ጣልቃ ገብ የሚለው ሀሳብ በተዘዋዋሪ መንገድ አሁን ያልከውን ጥያቄ ለመንካት ብሞክር፣ ቅድም ጥበብ ያለው ነገር ጋም አንድ ሀሳብ ስላለኝ ነው። ስልጣን ያለው ነገር ማለት ነው እንዳልኩት። እግዚአብሔር ስለ ፈጣሪ ነው የሚለው ላይ አይደለም ጭቅጭቁ። እግዚአብሔር ከሁሉ በላይ ደግሞ ጉልበትም ኃይልም አለው የሚለውም ላይ አይደለም ውዝግቡ። ያዕቆብ ላይ ሰይጣናት ይንቀጠቀጣሉ ይፈራሉ ይላል። እግዚአብሔር እዛ ላይ ጥያቄ የላቸውም። የስልጣን ጥያቄ እንዴት ነው ሊመጣ የቻለው ብለን ካሰብን እግዚአብሔር ፈጣሪ መሆኑን ካወቁ፣ እግዚአብሔር ኃይል እንዳለው ካወቁ ታዲያ ስልጣኑ ላይ ለምንድን ነው ጥያቄ ያለው የሚለውን ሀሳብ ቀረብ ብለን ስናየው ለምሳሌ አንድ ቤት ውስጥ አንድ አባት ሰካራም ከሆነ የቤቱን ነዋይ ገንዘብ እየወሰደ መጠጥ ላይ የሚያባክን ከሆነ ልጆቹ በሱ ስልጣን ላይ ጥያቄ ሊያነሱ ይችላሉ። ግልጽ ነው አይደል? አባት አደለም እያሉ አደለም፣ አሎ ወላጃችን አደለም እያሉ አደለም። ጥያቄው እሱ አደለም፣ ከእኛም ቀድሞ አልኖረም፣ አደለም። ጥያቄው ግን አሰራሩ ላይ፣ አኗኗሩ ላይ እኛ ላይ መጥፎ አሉታዊ ተጽዕኖ ያለው አይነት ስራ ነው እየሰራ ያለው። በዛም ምክንያት ከሀላፊነቱ ከበላይነቱ ዞር ማለት አለበት። የገንዘብ ያዡ ሌላ አካል መሆን አለበት የሚል ጥያቄ ሊነሳ ይችላል። ሰይጣን እያነሳ ያለው ክስ ተመሳሳይ ነው ከዚህ ጋር። ጣልቃ ገብነቱ ግን ከምን አንጻር ነው ካለን ጥያቄው መነሳቱ ችግር የለውም። እግዚአብሔር ብቻ ነው ወይ አለማትን ማስተዳደር አይቀየም። እንዲያውም ይሄን ነገር እንድንመረምረው ይፈልጋል። እኔ ባለስልጣን ነኝ፣ ስልጣኔን የሚነካ ነገር ማንም ሰው እንዳይናገር ብሎ በፈላጭ ቆራጭነት በአምባገነናዊ አሰራር ቢሰራ ኖሮ የሀሳብ ነፃነትን ባልሰጠን ነበር ማለት ነው። ችግሩ ግን በዛ የሀሳብ ነፃነት ውስጥ ወይም ትክክለኛ የሆነው ምንደርስበት ድምዳሜ ምንድን ነበር መሆን የነበረበት? እግዚአብሔር ከመልካምነቱ አንጻር ከፍቅሩ አንጻር ካረገልን ነገሮች አንጻር እሱ ላይ ጥያቄ ማንሳቱ ሌላ ከስር መሰሪ ነገር እንዳለ ያሳያል። ጥበብ እንዳለ አሁንም ዲያብሎስ የሚፈልገው ዙፋኑ ላይ መቀመጥ ነው። ዙፋኑ ላይ መቀመጥ ፈልጌ ነው ብሎ ግን መቅረብ አይችልም ወደ መላእክት። ስለዚህ ነው የሐሰት ትምህርት ማምጣት ያለበት። የሐሰት ትምህርቱንም ሲያመጣ ከእግዚአብሔር የተለየ ሐሳብ እግዚአብሔር ፍጹም ስለሆነ ፍቅር ስለሆነ ከእግዚአብሔር የተለየ ሐሳብ ካመጣ ዮሐንስ ስምንት ላይ እንደሚለው እሱ ከመጀመሪያው ውሸታም እና ነፍሰ ገዳይ ነበር ይላል። ነገር ግን ውሸታምና ነፍሰ ገዳይ ሆኖ መቅረብ አይችልም። ማታለል አለበት ለማታለል ደግሞ የእግዚአብሔርን መልካም ነገሮች መጠቀም አለበት። አሁን ቅድም ንግድ የተባለው ነገር እስቅል ላይ የመቀላቀል ነገር አለ፣ መልካሙን እና ልክ ቅቤና ሙዝ የሚቀላቀለውን ያህል ማለት ነው። ሽታው፣ መልኩ፣ ቀለሙ ምናምን ተመሳሳይ የሆነ ነገር ከላይ ነካ ነካ ሲደረግ የሚመስል ነገር ይታይና ይገዛል። ከተገዛ በኋላ እቤት ወስደን መጥበሻ ላይ ድስት ስናስገባው ሌላ ነገር ሆኖ ይከሰታል ማለት ነው። ዛሬም በሕይወታችን ውስጥ በታሪክም ውስጥ የምናየው እንደዛ። ኮሚኒዝም ጥሩ ነው ይባላል፣ ከዛ ሲሞከር ሌላ ነገር ሆኖ ይገኛል ወዘተ። በዚህ በዚህ መልክ ልናየው እንችላለን። ግን አሁን ደሪባ ያነሳው ሀሳብ ላይ አሁን አንድ አባት ሰካራም ቢሆን ወይም በጣም አምባገነን ቢሆን እንደዛ አይነት ጥያቄ በስልጣኑ ላይ ብናነሳ እሺ፣ ግን እግዚአብሔር እንደዛ አይነት ጥያቄ እንዲነሳበት እንደዛ አይነት አምላክ ነበረ ወይ? ወይም እንዴት አድርጌ ላስቀምጠው እንችላለን? ምክንያቱም ከንጽጽሩ አንጻር አንድ አባት እንደዛ ከሆነ ልጆቹ እንደዛ በአባታቸው ላይ ቢያነሱ፣ እሺ አባትየው እንደዛ ሰካራም ስለሆነ ልንል እንችላለን። ግን እግዚአብሔር ፍጹም የሆነ ዓለም ውስጥ በእግዚአብሔር እየተመራ ፍጹም በሆነው ፍቅር እየተመራ ከሆነ እሱን እንዴት እናየዋለን? አሁን ካለ ንጽጽር አንጻር ያኛው እኮ ምድራዊ፣ ይሄኛው ምድራዊ ያገላለጽ ነው እግዚአብሔር በደል የሚፈጽም ጨቋኝ፣ ክፉ ፍቅር አልባ ስለሆነ አይደለም። ጥያቄ የተነሳ ጥያቄውን የተነሳበትን ምክንያት በዝርዝር ይሄ ነው ብለን ለማስረዳት እኛ አቅም የለንም በዚህ ሰዓት ነው። መጽሐፍ ቅዱስ ግን የሚነግረን ብቻ የምንከተል ከሆነ ሰይጣን የተጠቀመው ራእይ አስራ ሁለት ላይ እንዲያውም የሚለው ቅድም የተነገረው ሀሳብ ከዚህ ጋር ይሄዳል። ራእይ አስራ ሁለት ላይ ቁጥር ስምንት ዘጠኝ ላይ ዓለሙን ሁሉ የሚያስተው ዲያብሎስ ይለዋል። ማሳት አለበት። ማሳት ማለት የእውነትና የውሸት ቅልቅል ማለት ነው። እዛ ውስጥ ጥቂት እውነት አለች። ግን ያቺ እውነት ከብዙ ውሸት ጋር የተቀላቀለ ስለሆነ መርዙ ገዳይ ነው። በዛም አለ በዚህ፣ ስለዚህ እንደዚህ አይነት አስተሳሰብ ነው ያመጣው ጥያቄው እኔ በዚህ መልኩ አለምን መምራት አለብኝ በእግዚአብሔር ዙፋን ላይ እኔ መቀመጥ አለብኝ ነው የሚለው እንዴትና ይሄንን ሀሳብ ከምን አነሳው ካልን ህዝቅኤል የተገለጸልንን ብቻ ነው ምንነገር ምንችል ህዝቅኤል 28 ነው የሚለው ጥበብ ነበረ ይላል ውበት ነበር ይላል ህዝቅኤል 28 ቁጥር 12 ላይ ምን ይላል ጌታ እግዚአብሔር እንዲህ ይላል ጥበብን የተሞላ ውበትህም የተፈጸመ መደምደሚያ አንተ ነህ በእግዚአብሔር ገነት ኤድን ነበርክ ይላል የምትጋርድ ኪሩብ ነበርክም ይለዋል። እየቀጠለ ሲሄድ እና እንዲህ አይነት ነገሮችን የተጎናፀፈ፣ በዚህ አይነት ውበት እና ችሎታ የተሞላ ነበር። ይሄንን ተጠቅሞ እኔ የእግዚአብሔር ዙፋን ላይ መቀመጥ ይገባኛል፣ ኢሳያስ አስራ አራት ላይ እንዳለው ማስተዳደር፣ በእኔ ህግ ማስተዳደር ይቻላል የሚለውን ሀሳብ ሸጥ እንግዲህ ውድ አድማጮቻችን ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በፕሮግራማችን እንደተባረካችሁ ተስፋ እናደርጋለን፣ እንደዚውም ደግሞ እምነታችን ነው። በፕሮግራሙን በመምራት አብሬያችሁ የነበርኩኝ እኔ ራሂል አደም ሲሆን በሚቀጥለው ፕሮግራም እስክንገናኝ መልካም ጊዜ፣ እግዚአብሔር ይባርካችሁ።